ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። Take to you take on the one and two. One love, a good you. I you <laughs> ቦኖ ኮሙስታሬ ይላል የጣሊያን ሰው፣ ያለ ፓስታ በቀር በአፉ አይቀም ሰው። ከራሾ ስፓሲባ ይላል የራሻ ሰው፣ ያለ ድምጭ በቀር በአፉን አይቀም ሰው። ሽንኳን ሽንሾ ሻንሽ ሾንኳን ይላል የቻይና ሰው፣ ያለ ኢትዮጵያ በቀር በአፉ አይቀም ሰው። ሰላም ሰላም ሰላም ሰላም ጠና ይስጥልኝ፣ የተከበራችሁ አድማጮቼ ዲጄ ፋቱ ከአሜሪካን ድምፅ ሬዲዮ ጣቢያ ጋቢና ቪኦኤ የአርቡ ፕሮግራማችን ተጀምረዋል። አርብ እንግዲህ አርብ የቀን ጠዴ ብለነዋል። ፕሮግራሜን እንግዲህ እንዳደመጣችሁት ክበበው ከፍቶልኛል። ዛሬ ከክበበው ጎና ከመስከረም ጋር እናወራለን። እስ እንስማቸው። ዝናን በቃ ለማግኘት በጣም በጣም ነበረ ሌሎቹ እና ያሏቸውን ሰዎች ምናምን እንደዚህ ኮሜዲ እነልመን ያለባቸውን እኔ በጣም በጣም የዛን ጊዜ በጣም ነበር፣ አያመልጠኝ ነበር። በቃ እንደነሱ ለመሆን በጣም ጥሩ ነበር። እና በጣም የታወቀው የሚወደደው ክበበው ገዳ ነበረ። ሶስት ጥያቄዎች ብቻ ነው የምጠይቀው፣ ወደ በኋላ ሳለምጡታላችሁ። መስከረም ጋርም ደውዬ ነበር። ሁሉ ጊዜ ሌላ ሰው ለመሆን አትሞክር፣ ኮፒ ማድረግ ሳይሆን የራስን ኦሪጂናሊቲ ይዘህ ከመጣ ይቀልልሃል። መስከረምም እንዲሁ ሶስት ጥያቄ ተጠይቋል ወደ በኋላ ታደምጡታላችሁ ዲጄ ፋያትሱነ እንግዲህ ፕሮግራሜን ጀምር ያለውኝ አብራችሁ እንድትቆዩ በመጋበዝ ፌስቡክ ላይቭ ላይ አለን ዛሬ አስተያየቶቻችሁ መስጠት ትችላላችሁ እንግዲህ ፕሮግራሜን ሞክባለ ሙዚቃ ነው የምጀምረው ይህ ሙዚቃ እንግዲህ አዲስ ሙዚቃ ነው በጣም እየተወደደ የመጣ ሙዚቃ ነው አለሜ ጌታቸው ይባላል ዋሻው እንዴ ይሰኛል የሙዚቃው ርዕስ እሱን ጋብዛችኋለሁ ሞልቶ በፈሰሰ ላንችና ለኑሮን እንዲያው ስማነሰ በተሰጠ ይሰጣ ከላይ ባገኘሽው ጨምረሽ ጨምረሽ ፍቅሬን አባባሲ አብሺው አብሺው አባብሺ በጭራሽ በጭራሽ አትቀንሽው መጨመር ነው እንጂ በየለቱ ልብ ለማይገዛው ለኔ አይነቱ The holla, the mua, the holla, the holla, the holla, the holla, the ስለስል ከልብ ይርቆ ይቀር፣ አሁን ግን ሲገባኝ ጥያቄው መልሱ ወዝ ወዝ ማለት ነው ከሀሳብ ሲመለሱ። አይደለም እንዴ አይደለም እንዴ ዋሸው እንዴ አይደለም እንዴ በሀሳብ ተገናኝተው ክንፍ ያሉ ለታ እንዴት ያስደስታል። ካገር ሊጨዋታ ወጋ ወጋ አድርጎ በቀላል በቀላል ከሚወዱት ጋር መጫወት ደስ ይላል። አይደለም እንዴ አይደለም እንዴ እንዴ አይደለም እንዴ አርማሽ ነፃነት ነው ምድርሽ፣ አረንጓዴ ድማም የአገር የልጅ አይደለሽም እንዴ ውበት ደምግባትሽ በሀገር ልብሶች ፈግቶ አስቸገረኝ እጅ ጥርጣሬች በስቶ አይደለም እንዴ አይደለም እንዴ ዋሼው እንዴ አይደለም እንዴ ማናታ ትበኝ ስልኬ ሲጮ ድንገት ሃናም ጎረቤቴ ሳራም እቴናት

አድማጮች ያደመጣችሁት ሙዚቃ ዋሸው እንዴ ይሰኛል። ሙዚቀኛው ደግሞ አለማየሁ ጌታቸው ይባላል። በጣም አዲስ ሙዚቃ ነው። በጣም እየተወደደ ያለ ሙዚቃ ነው። እናንተም እንደ ጨፈራችሁበት ምንም ጥርጥር የለኝም። ተመልሼ እመጣለሁ። ጋቢና ቪኦኤ ዛሬ እንግዲህ ይህን ፕሮግራም ሳስብ ሳዘጋጅላችሁ ያሰብኩት አንዳንድ ኮሜዲዎች መሀል መሀል ጣል አንዳንድ አዲስ አዳዲስ ሙዚቃዎች ደግሞ በመሀል እየጋበዝኳቸው ነው። ዋኖሶች ይባሉ ነበር በአንድ ወቅት። ከዛ ደግሞ ደምሴ ለብቻው እንደዚህ የስታንድ አፕ ኮሜዲ ይሰራል እና ይሳቃል ኢንተርቴንመንት በሚያዘጋጀው የኮሜዲ ምሽት ላይ ካቀረበው እስኪ አዳምጡ። እንዳልኳችሁ እኛ ኢትዮጵያውያን ደግሞ በዓልን የምናከብረው አብዛኛውን ጊዜ በመብናትም እውነቴ ነው መብላት በጣም ከመውደዳችን የተነሳ አብዛኛው አባባሎቻችን ራሱ ከመብላት ጋር የተያያዙ ናቸው። ለምሳሌ ልጅቷን መኪና ገንጫት አንልም፣ መኪና በላት ነው የምንለው። ከዛ ውጭ ውሃ በላው፣ አንጀቴን በላው፣ ደሞ ስንት ይበላል፣ እቁብ በላ፣ ዋንጫ በላ፣ አሩን በላ እንደዚህ። በቃ ትምህርት ራሱ ስንጀምር አበበ በሶ በላ። የስነ ምግባር መፈክሮቻችን ብሉልኝ፣ ጠጡልኝ ተረት እና መሳሌዎቻችን የበላና የተማረ ወድቆ አይወድቅም። ሲሾም ያልበላ ሲሻር ይቆጨዋል። ሰው ራሱ ስንመክር ባክ የሰው አፋት ትግባ ባለመበራት እንዳይበላ። ስድቦቻችን አይነ በላ፣ ነብሰ በላ፣ ወሮ በላ፣ ደቼ ብላ ምናምን ነው። ህፃናት ራሱ ስናስፈራራ በላው በ። ባለፈው የዓለም የእጅ መታጠብ ቀን ተከብሮ የዓለም የእጅ መታጠብ ቀን ተከበረ ተብሎ ሴትዮዋ ሬዲዮ ከፍተው እየሰሙ ነው። ሬዲዮ ዜናው የዓለም የእጅ መታጠብ ቀን ተከበረ። ይህንኑ በማስመልከት ሁለት ሚሊዮን የኢትዮጵያ ሕጻናት እጃቸውን ታጠቡ ሲባል ምን ይበላ ካልበላና የምታጠብም እንዴት ያለመጣችሁት ደምስ ሴንቀዋኑሶች ነበረ ይህንን ካሜዲ ያቀረበው ደግሞ በይሳቃል ኢንተርቴንመንት በየወሩ በሚዘጋጀው የኮሜዲ ምሽት ላይ ነው። ከአዲስ አበባ እንዲህ ደስ የሚል ኮሜዲ አቅርቦናል። እኛም እየበላን ነው። ዛሬ ስቱዲዮ ቪኦኤ ውስጥ እንግዲህ አነስ ያለ ምግብ ግብዣ አለና እሱን ያው እየበላን ነው የምናቀርብላችሁ። አብራችሁን ቆዩ። ፌስቡክ ላይ ላይ ገብታችሁ አስተያየት መስጠት ትችላላችሁ። ቪኦኤ አማሪክ ዌብሳይታችን ላይ ገብታችሁ አስተያየት ስጡ። ከበበው ገዳን አዋራው ሶስት ጥያቄ ነው የጠየቁት። የምትወደው ዘፈን ምንድን ነው? የሚያስቅ ኮሜዲ የማን ኮሜዲ ነው? ከዛ ደግሞ እስኪ አንድ መልዕክት አስተላልፍ ብየዋለሁ እሱን ወደ እናንተ አደርሳለሁ። ስለመቼም ስለ ችግሩ ስለ ኢኮኖሚ ሲወራ እዚ አሁን ምግብ ሞልቷል፣ ተርፏል፣ ተርፎ ይደፋል አለ ኢትዮጵያ ውስጥ ደግሞ በልቶ የሚያድረውም በቁጥር ነው እና እዚህ አንዱ በሻሉ ተቸገራሉ። እዚ አሜሪካን ሀገር ዲስዶላር አቅም ብቻ ተቸገራሉ። በቃ ስራ ሲያጣሉ ናባቱ ብሎ ዘዴ ሲያዘይል

እንደዚህ ሳር ትበላለህ? ተብሎ በቀን ማክዶናል ሶስት ጊዜ ማክዶናል ምናምን፣ ዶናት ምናምን ታዘዘለታሉ እና ፈይ ብሎ ተገዳሉ። ይሄ ዜና በአለም ላይ ተሰራጫ ነው። ሲሰራጭ የቸገረው እዛ ኢትዮጵያ ውስጥ የቸገረው አሜሪካ ይሰማሉ እና ይሄም አለ አለምና፣ ታዲያ ቤተመንግስት በራፍ ላይ ያለውን ሳር ለምን አጎንብሻል ግጥም ብሎ ሄደ።

ተናሽትልኝ፣ ተናሽትልኝ፣ ተናሽትልኝ ለአንተ ዛሬ ሶስት ጥያቄ ነው ያዘጋጀሁልህ። አጠር አጠር ያለችው ይበቃኛል። እኔም ጥያቄ ሲበዛ አየህ ትምህርቴን ያቋረጥኩት በጥያቄ ምክንያት ነው። ስለዚህ በጣም አጭር ነው ቱ ዘ ፖይንት የተባለው ዓይነት እና አሁን እኮ አስረዘምኩ። ጥያቄ ሳይጀመር አንደኛ ጥያቄ፣ ክበበው ሙዚቃ ይወዳል ነው እንዴ? ኧረ በጣም ሙዚቃ ህይወት አይደለ እንዴ? ስለዚህ የምትወደው ሙዚቃ ምንድን ነው? ለአድማጮቼ ጋብዝልሃለሁ። አንድ ሙዚቃ የምትወደው ንገር። የአሜሪካን ከመጣው እንግሊዝኛ ነው ወይስ የአማርኛ? የግርማ ተፈራን እኔስ እንደ እናቴ የሚለው ዜማ አለና በጣም ወደር ና የግርማ ትፍራ በጣም ይመቸኛልና እሱ እንድእሱ ጋርለ ከአነሳው አይቀር እዚህ ሀገር፣ ከመጣ እስከ ውጭ ሙዚቃዎች የተመቸ ሙዚቃ አለ? አይ እዚህ ገና መቼ ከእንግሊዝኛ ጋር እስካሁን ድረስ አልታረቅምና ብዙ ግብግብ፣ አንገት ለአንገት እንደ ሀይሌና እንደ ፖልቴር ጋር አንገት ለአንገት ተያይዘን አንድ ቀን ይወድቃል። እንግሊዝኛ ንቀው ሲተውት ጥሩ እንግሊዝኛ ንቀው ሲተውት ጥሩ ነው። ድፍረት ነው አሉ ጥሩ ሲተውት ነው። ሁለተኛ ጥያቄ ከበበው ኮሜዲያን ነው እንግዲህ፣ ይህን ሁሉ ሰው ሰብስቦ ያስቃል። እሱን የሚያስቀው ቀልድ አለ ወይ? በሚገባ እንጂ በሚገባ እኔ አንደኛ አንደኛ የራሴንም ስራ ሳይ እንደዚህ አክቲንጎቹ ምናምን ሳይ በጣም ያስቀኛል። በንዲሽ ስራ አንዳንድ ጊዜ ና ሁለተኛ ሌላው የመጀመሪያ የሚያስቀኝ እኔ የተስፋዬ ተስፋዬ በጣም በጣም የሚገርም የሚገርም ተስፋዬ ካሳ የሚገርም ቀልዶች አሉት እና እኔ ሁልጊዜ የሚገርም ሚቀልድ ለምን ይዋሻል የሚለው እሱ በጣም በጣም ይመቸኛል እና ብዙ ብዙ በጣም በጣም ዘች አለ በጣም እንዴት ነው? ወይዘሮ ደመቀች አጎናፍር ከባለቤቶ ጋር እንዴት ነው የሚያሳልፉት? አመት በዓል እንዴት ነው የምታሳልፉት? እስኪ መቼም የእኛ ትዳር ጎረቤት የቀናበት ሰው የነሱን ትዳር ምን ነው በሰጠን በእውነት በአምሳል እንደው አብርሃም እና ሳራ ቁርጥ በሚለው ተያዝነን፣ ተሳስበን፣ እኔ ድምፅ አይሰማ፣ እሳቸው ድምፃቸው አይሰማ። እግዚአብሔር የተባረከ ትዳር ነው የሰጠን በእውነት በእውነት በቃ ተያዝነን ነው የምንኖረው እና በጣም ጥሩ ነው። እኔ አንቺን ያገባሁ ቀን እግዚአብሔር ቅሪ በለኝ መቸው ወርዶ እንደጨበጠኝ ነው የምቆጥረው። ሁለር ሙሎኝ እርሳቸው እኔም እንደዚሁ እንደነቤቴ ማርያም ወርዶ እንደጨበጠችኝ እንደ ይቅር ትበለኝና ተባብለን ተስማንተ እንደምኖረው ይሄ ሴትዮ ተናገሩ። እች እንግዲህ መልካም አመት በዓል እንዲሆንላችሁ እንመኛለን። እስኪ እንግዲህ ባለቤቱ ትዳራችን ያስቀናል ጎረቤት ሁሉ የእነሱን ትዳር በሰጠን ምንድን ነው ምን አለበት እግዚአብሔር ብሎ የጥሩ ትዳር ተምሳሌ ታድርጎ ነው የሚያወርደን፣ እያሉ ነው። እና ደግሞ ተሳስበን ተዛዝነን ነው የምንኖረው። በዛ ላይ ደግሞ እኔ በሰፈሩ ውስጥ ድምጼም አይሰማም፣ እሳቸውም ቢሆኑ እንደዚሁ ድምጻቸው አይሰማም፣ እያሉ አሁን ለእኛ አስተያየታቸው እና እንትናቸው ሰጡን። እንዴት ነው ይሄ ነገር? እኔ እኮ የምለው ለምን ይዋሻል? ለእዚህ ትውልድ ውሸት ነው የማስተማር ያለብን አይደለም? እውነት ነው አሁን የምትለው፣ ባል ሌላ እንዳላት እንጂ እኔ በበኩል ጭራሽ ድምፅ ይሰማ ማለት ድምፅ ይሰማም። የኔ ልጅ ልንገር፣ እሷ ማለት በምን ዋሻል መዋሻለች ይመስለኛል። ድምፅ ይሰማም ላለች ነገር እሷ ሾፌርና ብልጭ ብልጭ የሚለው ነው እንጂ ምጎላት አንዱ ላንስ ማለት ነች። ወይም ተዛዝነን ነው ተሳስበን ነው የምንኖረው፣ ይባላል። ለምን ይዋሻል? ለምን ይዋሻል? እንኳን ልታዝን ቀርቶ ማዕድ ላይ እንኳን አንድ ላይ ቀርበን እኔ እኮ በስላም እንዳልኩ ተመስገን ነው ነው ቤቱ ማለት አስራ ሶስቱ ጸጋ የፀሐይ ጸጋ የተባለ የእኛ ቤት ማለት ነው። ክረምትም ፀሐይ አለ፣ በጋም ፀሐይ አለ። ታዲያ ምንድን ነው የምታደርግልኝ? እንኳን ልታቅፈኝና አዝናለኝ ጋቢና ብርድ ልብስ ዝርታለብት እንደ ሳፋ ደግ ላይ ነው የሚያንጠበጥበው ላይ እኔን የምታየው ለምን ይዋሻል? ለምን ይዋሻል? ታዲያ እንዴት ነው እሳቸው የሚሉት? እንግዲህ እሳቸው እኔን ያገብቀን በቃ በእውነት እግዚአብሔር ወርዶ እንደጨበጠን የሚልቆ አድማጮቼ ብዙዎቹ ወጣቶች ናቸው እና ያስባሉ። ብዙ ነገር ያስባሉ። ብዙ ቦታ ለመድረስ ያስባሉ። ክበበው እንደዚህ ዝነኛ ሳትሆን የምታስበው አስተሳሰብ ምን አይነት አስተሳሰብ ነበረ? ምን ነበር ሀሳብ? እኔ ምን መሰለህ የማስበው የዛን ጊዜ እንደዚህ ታዋቂ ሳልሆን በፊት ብዙ ጽፍ ነበረ ብዙ ብዙ ጭውቶችን እስከ ዛሬ የምሰራቸው ጭውቶችን ብዙ ድሮ የጻፍኳቸው ጭውቶች ናቸው፣ ታውቃለህ። እና አሁን ወቅታዊ ያልሆኑትን ማለት ነው እንደው ያው የገለባበትክ እያደስክ ምናምን እያልክ ብዙ ጭውቶችን በፊት ጽፍ ነበር እና የጻፍኩትን ጭውቶችን ቁጭ አደርጓቸዋለሁ እና አልሰራም ነበረ። የሚሰራው ሰው ሌላ እየመሰለኝ ነበር እና በኋላ ላይ ይህን ጽሑፍ ጽፌ እንደው ዝነኛ በሆነ እኔ ዝነኛ ለመሆን ነበር የምፈልገው ድሮም ጀምር፣ በጣም በጣም በቃ ዝናን በቃ ለማግኘት በጣም በጣም ነበረ። ሌሎቹ ዝና ያሏቸውን ሰዎች ምናምን እንደዚህ ኮሜዲያኖች እነ ልመንህ እነ አለባቸውን እኔ በጣም በጣም የዛን ጊዜ በጣም ነበር፣ አያመልጠኝም ነበር በቃ እንደነሱ ለመሆን በጣም ጥሩ ነበር እና መቼም ለልጅ ይታየዋል ሆነ ያስተምስቆነ ማለት ነው። ስለዚህ መጀመሪያ በጣም ትሰራ ነበር ትተጋ ነበር ማለት ነው ትጽባለ ማለት ነው በጣም በጣም አላረፍክም። እና ከዛ በኋላ ምኞታለ ምኞት ደግሞ ህል መሆን ይሆናል ተብሏል። እሺ በጣም አመሰግናለሁ። አልይዝህም አይዞህ ወይም ዝግጅቱ በጣም ደስ ይላል። የፕሮግራሙ በዚሁ ቀጥልበት። ክበበው ገዳ ነበር ያደመጣችሁት። በጣም እናመሰግናለን። አንድ አባባል አለ የታወቀ ሙዚቀኛ ነው እንደዚህ ያለው። በእንግሊዝኛ ነው ያለው ዘ ድሪም ኢዝ ሪል አለ። ህልሙ እውነት ነው ማለት ነው። የምናልመው ህልም በልጅነታችንም ሆነ በሆነ አጋጣሚ የምናስባቸውና የምናልማቸው ህልሞች በእውነት እውነት ናቸው። ትንሽ ትጋት ከጨመርንበት በደንብ ካሰብናቸውና ትንሽ ጠንቀርካልን ህልሙኡን ነው እና ህልሙኡን ነው እንግዲህ ክበቦ የመረጠላችሁን ሙዚቃ የግርማ ተፈራ ካሳ እንደ እናት የተሰኘው ሙዚቃ አስደምጣችሁና መለሳለሁ። ዲጄ ፋቱ ነኝ፣ ጋቢና ቪኦኤ ያለው ፍቅርሽ፣ መልካም ምግባርሽ የሚወደድ የሚያምርሽካ ገላሽ ሰላሜ ይመስለኔ አንቺ ብቻ ለኔ በስቻለ ለኔ ለአንቺ የለ ያለው ፍቅርሽን መልካም ግባር የሚወደድ የሚያምር Anchi be chaleri, bezi chaleri, lene Enda mi Thank You to need to እናት ያደመጣችሁት ሙዚቃ እንግዲህ ክበቡ ለመላው አድማጮች የመረጠላችሁ ሙዚቃ ነው። ግርማ ተፈራ ካሳ የተፈራ ካሳ ልጅ ነው። በጣም ምርጥ ሙዚቃ ነው። ደስ የሚል ሀሳብ ያለው ሙዚቃ ነው። እንግዲህ ክቢያ አስተላልፈናል። አድማጮች የተለያዩ አድማጮች ቢኒያም ተክሌ፣ አብይ፣ ሄኖክ ኪዳኔ የምትሰጡኝ አስተያየት እያነበብኩ ነው። ፌስቡክ ላይ ክበበው በጣም ምርጥ ኮሜዲያን ብላቸዋል። አንደኛ ኮሜዲያን ኤርሚያስ ላደው ቬሪ ፈኒ ብሏል። በጣም ያስቃል። እና ክበበውን እንግዲህ በጣም አሪፍ ኮሜዲያን ነው ብላችሁ አስተያየት ሰጣችሁ፣ እናመሰግናለን። ፕሮግራሜ ይቀጥላል። እስኪ ደግሞ አሌክስ የሚባል ኮሜዲያን ነው ይህም በጣም ያስቃል። እና ከሱ ደግሞ እንደዚሁ አንድ ቀን ጠብ አርጊ ከይሳ ቃልጋ ከሚያቀርበው እስኪ ላስደመጣችሁ። አንዴ ደግሞ እንደዚሁ መንጃ ፍቃድ አለው ያ ጎቴ ታሪክ እኮ መንጃ ፍቃድ አለው እና ድሮ ቱር ላይ ካያችሁ የቱር ቢሮዎች ላይ ጋይር ለብቻ ሹፌር ለብቻ ነው የሚቀጠረው። አሁን ቀር ሹፌር ማለት መንጃ ፈቃድ ያለው ጋየር ነው የሚቀጠረው እና በዘመድ ይገባል። ቋንቋ ችላለሁ ብሎ መንጃ ፈቃድ ስላለው አራት ነጮ የተሰጥቶት ሀመር ይላካል። ደንበላ ፈረንጆቹ ቢያወሩት ቢያወሩት ቢያወሩት ምን በጣም ተናደዋል ፈረንጆቹ። ከአስር ቀን በኋላ ይመለሳሉ ተናደው ቢሮ የገቡና እንዴት ቋንቋ የማይችል ሰው ትሰጡኛላችሁ ሲባል አረ፣ ቆይ እስቲ አሉት። ተጠራ ነበረ። ደንበላ ዋየ አንተ እንግሊዝኛ እችላለሁ ብላ ቀላል እችላለሁ፣ እና ፈረንጆቹ ስትሄዱ ሀመር ድረስ ሲያወሩ ለምንድን ነው ዝም ያልካቸው? እዚህ ገና ሲኖጣ ዱካም ላይ ያልሆነ ነገር ተናገሚ ዛጋዋቸው ዛጋዋቸው። ኮሜዲያን አሌክስ ይባላል። ሄደው በጣም የሚያስቅ ቀልድ ነው ያወራልን። ይህም እንግዲህ ከይሳ ቃል ላይ አግኝቼ የጋበዝኳችሁ ነው። አንድ ደግሞ አሁን በጣም እየተወደደ ያለው ሙዚቃ፣ እሱን ወደ እናንተ አደርሳለሁ። ማሬ ይሰኛል የሙዚቃው ርዕስ። በጣም ደስ ይላል ለስለስ ብሎ፣ ግን የሚገባ ነው። እስቲ አድምጡት። Să o ne-i Nu cum din naș Dă-ne-ne-i leca Dă-mă-ntări ይህ ሙዚቃ በጣም እየተወደደ ያለ ሙዚቃ ነው። እሱ ባለው ይባላል። የሙዚቃው አቀንቃኝ ማሬ ማሬ ይሰኛል። በጣም አሪፍ ሙዚቃ ነው። እንግዲህ ያው በከፊል ጋብዣቸው አሉ፣ በከፊል ደግሞ አድምጡት ራሳችሁ። መስከረም በቀለ ሌላ እንደዚሁ የስታንዳፕ ኮሜዲያን ነው። ኢትዮጵያዊ ነው። እዚህ አሜሪካን ሀገር ረጅም ዓመት የኖረ ነው። ብዙ ጊዜ የሚቀልለው በአሜሪካኖች፣ እዚህ ባሉ በጥቁሮች፣ በስፓኒሾች ላይ ነው። እና በጣም ይወደዳል በመላው ዓለም በኢትዮጵያ ነች ዘንድ እሱ ነበር። ከእሱ ጋር ቆይ መስከረም በቀለ ሰላም ሰላም። ዲጄ ፋትሱ እንደ ሀውስ እንደ ቢልዲንግ ኦር ኢን ደ ስቱዲዮ መስከረም ሙዚቃ ያደምጣሉ ወይ? ካደመጠ ደግሞ የእሱ በጣም የሚወደው ሙዚቃ ምንድን ነው? ሙዚቃ ካወራ ሂፕ ፓት በጣም ወዳለውኝ፣ ስፔሻሊ ኦልድ ስኩል በናይንዲስ አካባቢ የነበሩትን ሙዚቃዎች በጣም ወዳለው። በአማርኛ ደግሞ ትዝታዎችን የድሮ ዘፈኖችን እነ ሜራ እርምዴ እነ ቴድሮስ አደሰን እንደዛ አይነት አንዳንድ ከሁለቱም ኦኬ፣ ከአማርኛ የቴዎድሮስ ታደሰን አለም አለም የሚለውን ሂፕ ሆፕ ደግሞ ቢግ ስማል ሂመታይዝ ሚ የሚለውን ኮሜዲያን፣ እና ምን ያሳቅ በቃ ድክ የሚያደርግህ የሌላ ሰው ኮሜዲ ያሳቀኝ፣ የሚገርም ኮሜዲያን አለን። በጣም ያሳቀኝ እኔ ኢትዮጵያ ውስጥ አዳነተካ አዝማሪ ቤት እና

ዳ አላሰራን አለ። አላሰራን አለ ጮት ደረበብን። ከአዝማሪ በለጠ እየለፈለፈብን አላሰራን አለ ጮት ደረበብን። ብራችን ጨረሰው ካርዱ እያለቀብን ወባይ የሚሩት ወራሽኝ በጡ ውሸትን የጠላ እውነትን ያቀፈ አምስት ዓመት ሞላው ምርጫው ተጧጧፈ። አሁንም አስር ዓመት ሊሆን ይችላል ምርጫው ተጧጧፈ። እንድትመርጡ እየተወዳደርኩ ነው። እንድትመርጡ መታችሁ ከቤቴ ማሲንቆ ጭራ ነው ልዩ መለከቴ መጨረሻው ጥያቄ ወጣቶች ናቸው አድማጮቼ። መታወቅ የሚፈልጉ አሉ እና አንተ ይሄንን እድል አግኝተሃል። ግን በእነሱ እድሜ እያለህ ሳትታወቅ ፌመስ ሳትሆን ምን ነበር የምታስበው? የነበረው አስተሳሰብ ወይም የምታደርገው ነገር? ሁሉ ጊዜ አቶ ስገባ የተወሰነ ታለንት በተፈጥሮ ይዘህ ነው የምትወጣው እና ወደ ውስጥ መግባት የምፈልገው እና ያንን ታለንት ማዳበር ታለንት ማለት ደግሞ የአለውን ታለንት ኮፒ ማድረግ ሳይሆን የራስን ኦሪጂናሊቲ ይዘህ ከመጣ አሁን ለምሳሌ የኔን የረዳኝ በዚህ አሜሪካ ውስጥ በዚህ ሀገር ሰዎች ላይ መቀለጥ ፈለግ ጀመርኩኝ ና አሁን ያ ለየት ያደረገዋል ማለት ነው ከሌሎቹ እና ከሌሎቹ ወጣ አረገኝ እና እሱ ረዳኝ። ለዚህ ነው ሁሉ ጊዜ ሌላ ሰው ለመሆን አትሞክር። የራስህን ለየት ያለ ስራ ይዘህ ከመጣህ ምክንያቱም ሌላ ሰው መሆን ከፈልግ ያ ሰው ይህን መሆን የምትፈልገው ሰው ኦልሬዲ ፌመስ ስለሆነ ከእሱ ጋር ነው የምትወዳደረው እና ልታሸንፈው አይችልም። ስለዚህ ከሱ ለየት ያለ ነገር ይዛል እና ይቀልልሃል። ይሄ ነው እንግዲህ መልእክቱ። በጣም በጣም አሪፍ። አዲስ መንገድ እናስብ፣ አዲስ ነገር እናስብ ነው። በጣም አመሰግናለሁ መስከረም። ታንክ ሶ ማች መስከረም በቀለ፣ ኮሜዲያን ያደመጣችሁት ነበረ እንግዲህ። አስተላልፏል መልእክቱን አዲስ ነገር እንፈልግ ወይም አዲስ አቅጣጫ እንመልከት ብሏል። ሳስተናግዳችሁ የነበርኩት ዲጄ ፋትሱ ነኝ ወይም ሱራፌል ሽፈራ። ያደመጣችሁት ደግሞ ጋቢና ቪኦኤ የአርቡን ጋቢና ሙዚቃ ነበረ። አብሮኝ በጣም ሁለት የተወደዱ ሰዎች አሉ። ማኩቢል ይባላል እሱ ፕሮዲሰሬ ነው። ኢንጂነሬ ደግሞ ጀስትን ይባላል። ይህንን ሙዚቃ እነሱ ናቸው የመረጡላችሁ። ስለዚህ ወደ እናንዛ ደርሳለሁ። መልካም ጊዜ፣ መልካም ዊኬንድ። ዲጄ ፋትሱ ጋቢና ቪኦኤ ሌትስ ጎ

Karmas, Karmas issue,